ሰሞኑን ኦሮሚያ ውስጥ ካለው አለመረጋጋት ጋር ተያይዞ በቁጥጥር ስር ከዋሉት የኦሮሞ ፌዴራላዊ ኮንግረስ መሪዎች እና አቶ በቀለ ገርባ ዛሬ ፍርድ ቤት ቀርበዋል። የችሎቱን ሂደት በቀጥታ ለመከታተል ወደ ፍርድ ቤት ሄዶ የነበረውን መለስካቸው አመሃን በስልክ አግኝቸዋለሁ። እንደምን አመሸህ መለስካቸው? እንዴት አመሸ ሰለሞን እግዚአብሔር ይመስገን ዛሬ አንተ ውሎህ ፍርድ ቤት ነበረ እና እስቲ ሁኔታው እንዴት ነበረ እስቲ ዘርዘር አርገህ ነገረኝ ስ እውነትህን አቶ በቀለ ገርባ ፍርድ ቤት ቀርቦ ነበር ማለት የኦሮሞ ፌደራልስ ኮንግሬስ ተቀዳሚ ምክትል ሊቀመንበር እና ሌሎችም እና የቀረቡትም የፌዴራል አንደኛ ደረጃ ፍርድ ቤት አራዳ ምድብ ችሎት ነበረ እና በተመሳሳይ ጉዳይ ወይንም በአንድ የክስ ፋይል ስንት እንደቀረቡ ለማወቅ ተቸግሬ ያለሁ ምክንያቱም ወደ ችሎት እንድገባ አልተፈቀደልኝም ነበረ። የከለከለኝ የፖሊስ አባል በመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተሰጠኝን መታወቂያ ያሳይቼ ጉዳዩን ለመከታተል እንድገባ ጠይቀው ነበረ። ዳኞችን አስፈቅደሃል ወይ ነበር ያለኝ። እንደዚህ ያለ አሰራር እንዳልተለመደ አስረድቼው ችሎቱ ዝግ ወይንም ክፍት ለመሆኑ ብቻ እንዲያረጋግጥልኝ ጠየቅኩት። ክፍት ችሎት ነው ቢልም ወደ ችሎት እንድገባ ግን አልፈቀደልኝም። ሌሎችም አልፈቀዱልኝም። እንግዲህ አስቀድሜ ከተለያዩ ምንጮች እንደተረዳሁት ከሆነ ሀያ አንድ ተጠርጣሪዎች ከእነ አቶ በቀለ ገርባ ጋር ወይም በእነሱ የክስ መዝገብ እንደሚቀርቡ ሰምቼ ነበረ። ማረጋገጥ ቻልኩት ግን በአንድ ላይ የቀረቡት ማለት ነው። የኦፌኮ ወይም የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ የድርጅት ምክትል ዋና ጸሐፊ አቶ ደጀኔ ጣፋና የኦፌኮ ወጣቶች ሊግ ጸሐፊ አቶ አዲሱ ቡላላ በአንድ ላይ ተሰርተው ወደ ችሎት ሲገቡ ነው የተመለከትኩት። ሰለሞን እና አቶ በቀለ ፍርድ ቤት ሲቀርቡ ዛሬ ለሁለተኛ ጊዜ እንደሆነ ሰምቼ ነበር፣ እና የት ነው ቀደም ሲል የቀረቡት? ቀደም ብለ የቀረቡትም እዚያው ነው አራዳ ምድብ ችሎት አንደኛ ደረጃ ፌዴራል ፍርድ ቤት ነው የቀረቡት። እነዚሁ ናቸው፣ በቁጥር የምታውቃቸው ናቸው ተከሳሾቹ። ለነገሩ ዛሬ ነው የተከታተልኩት፣ ይህንን የጀመርኩት ቀደም ብዬ አላወቅኩም ነበረ እንደሚቀርቡ እና ለሁለተኛ ጊዜ መቅረባቸውን እየሰማሁትም ያወቅኩትም ከቤተሰቦቻቸው ነው። በሶስቱ የኦሮሞ ፌዴራላዊ ኮንግረስ አመራር አባላት ላይ ፍርድ ቤቱ የሰጠው ውሳኔ ምንድን ነው? ዛሬ በእናቶ በቀለ ገርባ ላይ እንደነገርኩ እንግዲህ ያው ወደ ችሎት እንድገባ አልተፈቀደልኝም። አንድ ኮሪዶር አለ። እዛ ከሌሎች ጋር ሆኜ ስጠብቅ ከችሎት ሲወጡ እናቶ በቀለ ማለት ነው ፍርድ ቤቱ ምን ትዕዛዝ እንደሰጠ እናቶ በቀለን ራሳቸውን ጠይቂያቸው ነበረ። እርግጥ ነው ከቅርብ ሆኖ እንደ ልብ ማናገር ባይቻልም ሀያ ስምንት ቀን ተጨማሪ ምርመራ ጊዜ ለፖሊስ እንደተሰጠው እነሱ ራሳቸው ነግረውኛል። ማለት እናቶ በቀለ ከሩቅ ሆነው ነው የነገሩኝ። ይህ ማለት እንግዲህ እናቶ በቀለ የካቲት አስራ አንድ ቀን ሁለት ሺ ስምንት አመተ ምህረት እንደሚቀርቡ ነው እንግዲህ የሚገመተው። ሌላ ጥያቄ ለመጠየቅ እድል አግኝተሃል በርቀትም ቢሆንና አቶ በቀለ ገርባን? የለም አልቻልኩም። ይህንም በግድ እየተጋፋን ነው ወዲያና ወዲህ ሆነን እንዳንቀርብ ስለሚከለክሉን ፖሊሶች፣ ምንድን ነው አልሰማንም እባካችሁ፣ ስንት ስንት ነው ምንድነው የተባለው ውሳኔው ብለን ነው የጠየቅናቸው። ከዚያ በኋላ እነሱም እንዲገቡ ተገደዱ። እኛም ወደ መጣንበት እንድንሄድ ትእዛዝ ተሰጠን። በዚሁ መሰረት ተለያይተናልና ዕድል አላገኘውም ተጨማሪ ጥያቄ ስለመጠየቅም እና አቶ በቀለ መቼ ነበር የታሰሩት? ከየት ነው የተያዙት? አቶ በቀለ ገርባ ከአዳማ ሲሆን የታሰሩት አቶ ደጀኔ ጣፋ እና አቶ አዲሱ ቡላላ ከአዲስ አበባ እንደነበረ ከቤተሰቦቻቸው ተረድቻለሁ። ሁሉም ሶስቱ ማለት ነው ታህሳስ አስራ አራት ቀን ሁለት ሺ ስምንት ዓመተ ምህረት ነው የታሰሩት። በነገር ላይ የኦሮሞ ፌዴራሊስት ኮንግረስ የወጣት ሊግ ሊቀመንበር አቶ ደስታ ዲንካ እና ምክትል ሊቀመንበሩ አቶ ጉርሜ ሳያ ነውም በፖሊስ ቁጥጥር ስር እንደሚገኙ አውቄያለሁ። ሰሎሞን፣ እነሱ መቼ እንደሚቀርቡ ይታወቃል ፍርድ ቤት? እነሱ አንደኛው በተለይ ሊቀመንበሩ ነገ እንደሚቀርብ አራት ሰዓት ላይ ሰምቻለሁ፣ ግን እርግጠኛ አይደለውም። ሌላው ከዚህ ከችሎቱ በኋላ በእነዚህ በተሰጡ ውሳኔዎችና በሌሎች ፋይሎች ላይ ምናልባት ሬጅስትራሩን ወይም ሌሎች የፍርድ ቤቱን አካላት ለማነጋገር እድል አግኝታል? እድል አላገኘውም። ሞክሬ ያለው አንዳንድ ቦታ ለመጠየቅ ግን ፈቃደኞች አይደሉም። ብዙ ጊዜ ለማናገር ጋዜጠኞችን መለስካቸው። ክፍት ችሎት ላይ እንዳትገባ የተከለከልክበትን ምክንያት ከዳኛው ለመጠየቅ ሞክረሃል? ከችሎቱ ሂደት በኋላ አግኝታቸዋል? ዳኛ ጨርሶም ወደዛው እንድንገባ አይፈቀድልንም። በመጀመሪያ ደረጃ ችሎቱም አላለቀም ነበረ። ያው የእነሱ ካበቃ በኋላ ወደው እንድንሄድ ስለታዘዝን ወጥቻለሁ። እድልም አልነበረም። ለመሆኑ የተለመደ አሰራር ነው በኢትዮጵያ ፍርድ ቤቶች እንዲህ አይነቱ? በእውነት በየአንዳንዱ ችሎት አንዳንድ ጊዜ የተለያየ ሁኔታ ነው የሚያጋጥምህ እና ወጥ ነው የምትለው ነገር የለም። እንግዲህ በከፍተኛ ፍርድ ቤት እና በጠቅላይ ፍርድ ቤት እንዲያሉ ችግሮች አጋጥሙ መጀመሪያ ምክንያቱም ፖሊሶች ያላቸው ስልጣን ልበለው በእነዚህ ፍርድ ቤቶች የሚያስተናግዱን ብዙ ጊዜ የፍርድ ቤት ስነ ስርዓት አስከባሪዎች ናቸው። ፖሊሶችም እርግጥ ነው እዚህ ውስጥ ይገባሉ። በከፍተኛ ፍርድ ቤት አሁን ለምሳሌ እንደዚህ ያለ ችግር የሚፈጠረው የቦታ የስፍራ ችግር ሲኖር ነው፣ ብዙ ጊዜ በአብዛኛው። እዚህ ግን ስፍራውን በጣም የተወሰደ ነው፣ ጥቅጥቅ ያለ ነው። ፖሊሶችም የበለጠ ቁጡም የሆኑት እዚህ የመጀመሪያ ደረጃ ፍርድ ቤት ነው። እና አሳጉህም አንተ ብቻ ነው የተከለከልከው ከጋዜጠኞች ወይስ ሌሎችም ከአንተ ጋር አብረው የውጭ እንዲቀሩ የተደረጉ ነበሩ? ፍርድ ቤት ዛሬ በአጋጣሚ የነበረ ጋዜጠኛ ከኔ በስተቀር ብዙም አላየውም። ግን ከሰብአዊ መብቶች ጉባኤ ይህንን ጉዳይ ለመከታተል የመጡ ሰዎችም እንደ እኔው እንደ ተከለከሉ አውቃለሁ። ለነገሩ ብዙም ሰው አይፈቀድለትም። ሌላው ይቅርና የቤተሰብ አባላትም እንዲገቡ አይፈቀድም፣ አልተፈቀደላቸውም። እስቲ መለስካቸው፣ እንግዲህ የሁኔታዎችን ሂደት የነገን ቀጠሮና ሌሎችን አስመልክተው፣ እንደዚሁም ካገኘህ ዛሬ እንዳትገባ የተከለከልክበትን ምክንያት አካተህ ሌላ ሰፋ ያለ ዘገባ ይዘህልን ትመለሳለን ብለን እንጠብቃለን። በጣም አመሰግናለሁ መለስካቸው። እኔም ተስፋ አደርጋለሁ ሰለሞን። በጣም አመሰግናለሁ። እሺ።